ከማህበረሰብ okay, ለማህበረሰብ አቶ ዘውዱ ታደሰ እና ወይዘሮ ስፍራሽ ረዲ ሰሞኑን ሜልበርን ነዋሪ የነበሩት አቶ ስንታየው ካሳ ህይወታቸው ማለፉ ይታወቃል። የቀብር ስነ ስርአታቸውም የተዘጋጀ ነው። በቅድሚያ ዘውዱ፣ አቶ ስንታየው ካሳ ምን አይነት ሰው ነበሩ? በህይወት እያሉ ከእርሶ ጋር ሲያላቸው ተወውቅ ምን ይመስላል? ካሳም ስጠኝ። በጣም አመሰግናለሁ። ስንታየው ማለት ወንድሜ ነው። ብለ ትንለ ስንታየው በጣም ጥሩ ሰው ለሰው የሚያዝን ለሰው የኖረ ሰው ማለት ይችላል። ለሰው ነው የኖረው። ህይወቱን የኖረው ለሰው ነው። የተቸገረ መርዳት የሚፈልግ በጎ አድራጊ ሰው ነው። በመስጠት እና በመርዳት የሚደሰት ሰው ነበር። ስንታየው ተጫዋች ነው። ሁሉንም ማቀፍ የሚወድ ሰው ነው። ስንታየሁ በጣም ሩህሩህ የሆነ ሰው ነው። ስንታየሁ ለተቸገረ ሰው ባያውቀውም ሄዶ የሚቆም ሰው ነው። አይዟችሁ የሚል ሰው ነው። ከሀገር ቤትም ጀምሮ ቸገረኝ፣ ስንታየውም ይሄን አድርግልኝ እስከምትለው የሚጠብቅ ሰው አይደለም። በበጎ አድራጊነቱ የሚታወቅ ልጅ ነው። ካፉ ነጥሎ ለሰው የሚያበላ፣ ለተቸገረ የሚረዳ ይሄ ነው። እገሌን አውቀዋለሁ አላውቀውም የሚል ሰው አይደለም። በጠቅላላ ሁሉም የሱ ወገን ነው። መረዳትን የማይፈልግ ሰው ነው። እንደዛ ነበር ስንታየሆን የማውቀው። እኛ የምንተዋወቅ ድሬዳዋ ቀፊራ አንድ ሰፈር ነበር። እዛው የጎረቤት አሞች ልጆች ነን። እድገታችን አብረን ነው። ሃይስኩል ስንማር አንድ ቤት ነበር የምናጠናው። በጣም ቅርብ ግንኙነት ነበረን በድሬዳዋ ውስጥ እያለን እሱ ከድሬዳዋ ወደ ጀቡቲ ለቆ ሲወጣ እኔም እንደገና ጀቡቲ መትከት ይዤው መጣሁ። እኔ ጀቡቲ ስገባ እሱ ወደ ካይሮ ሄድ እና ከካይሮ ወደ ጀርመን ይሄዳል። እሱ ከዛ ከጀርመን አውስትራሊያ ሪሴትልመንት አግኝቶ አውስትራሊያ ይገባል ማለት ነው። ከዛ ነው እንግዲህ ከአውስትራሊያ ከገባ በኋላ ነው እንግዲህ ያው ስፖንሰር አድርጎኝ ያመጣ ማለት ነው። ከገባ በኋላ ደግሞ አብረን ለአራት አመት ያህል አንድ ቤት ኖረናል። ወይዘሮ ስፍራሽስ ስንታየው ካሳን እንዴት ነው የሚያስታውሳቸው? ምን አይነት ሰው ነበሩ በህይወት ሳሉ? በጣም አመሰግናለኝ። ካሳሁን የዝግጅት አዘጋጅተህ አንተኛን ኢንተርቪው ለማድረግ ራሱ ስላዘጋጀህልን ትልቅ ምስጋና ነው የማቀርበው። ስንታየው ማለት እኔ አሁን ስናገር እውነቴን ነው የምልህ፣ በጣም እምባይተናነቅኛል። እኔም አውቀው እኔም የሰፈሬ ልጅ ነው ሬዳው አውቀዋለሁኝ። ከዘውዱ ጋር በምንተዋወቅበት ጊዜ አንድ ሰፈር ነን፣ አንድ ቀበሌ ነን እና አውቀዋለኝ። አሁን በአጋጣሚ ያው ዘውዱ ጅቡቲ መጣ። ጅቡቲ ከመጣ በኋላ እሱን ዘውዱን ካመጣ በኋላ በሁለት አመቱ ዘውዱን ና መጣኝ ማለት ነው። ከዘጠና አራት ጀምሬ እስከ ዘጠና ሰባት ድረስ አብሬው ነበረ የምኖረው። ስንታየው በጣም የዋ ሰው ነው። በተቸገረ የሚረዳ ሰው ነው። እንዴ ይሄን ብሉ ይሄን ብሉ የሚል ሰው ነው። ይገርመሃል። በምግብ እንኳን እንደዚህ ብሎ እንደዚህ ሆኖ ብሎ ምክር ልክ እንደወንድ የሚሰጥ ነው። ግን እኔ ድሮ ስንታየው ማውቀው ጤነኛ ሆኖ ነው ማውቀው። ኢትዮጵያ ውስጥ ኢትዮጵያ ውስጥ እያለው ውሃ ልማት ሰራ ነበረ። በጣም ቤተሰብን የሚጠብቅ ምን የሚልጅ ነበር። እዚህ ሀገር ስመጣ በሽተኛ ሆኖ አገኘሁትኝ ማለት ነው። እና ሳየው የአእምሮ በሽታ አለበት፣ ግራ ገባኝ። ረዘውዱ ምንድነው ይህ ነገር? ምን ሆነዋል? የተለየ ሰው ሆኖ አገኘሁትኝ። ከመጣ በኋላ የሰፈራችን ልጅ ነው። እርስ ነው አመጣን መጣን እንዴት አድርገን ጥለነው እንውጣ? ለአራት ዓመት አብረን ተቀመጥን አንድ ቤት ውስጥ እንዴት ጥለነው ለማን ጥለነው እንሄዳለን? ብለን አብረን ቁጭ አለን። ከአራት ዓመት በኋላ ሚስት አመጣ፣ አለኛለ ሚስት አመጣ። ያው እንግዲህ ትዳር ከጀመርክ በኋላ ደግሞ እኛም ትዳራችን፣ ለብቻችን ወጡ ጎጆ መውጣት አለብን በሚል ስንለው ቆዩ። ትንሽ ብሎ በአጋጣሚ ከትዳርም አልተስተካከልለትም ከትዳሩም ተለያየ። እኛም ጥልን ወጣን። እኛም ልጆች ከመጣ በኋላ ቤት ውስጥ እኔ ይሄ ነው ብዬ መንገር መናገር የማልፈልገዎችን ነገሮች አሉ። እንግዲህ ከበሽተኛ ሰው ላይ ጭንቅላቱ ከሚያምኑ ሰው ጋር ብዙ ነገር ፈተና ታሳልፋለ። ያ ግን ላደረገልን ውለታ ያንን ብቀበለው ምንም አይሰማኝ። የሚገርም መሀል ልጆች ግን ወልጄ ከወለኩኝ በኋላ ልጆች ደግሞ ያንን ነገር እንዳያዩብኝ ብዬ ከዛ በኋላ የራሴን እንትወሰኩም እንደዚህ ሁሉ ሆኖ ይህሁሉ በሽታ ያለበት ይገርመሃል። ቤተሰብ ይረዳ አሁን እስከ ሞተ ድረስ ቤተሰብ ይረዳ ነበር። ይገርማል። ኢትዮጵያ ጎረቤቶችን፣ አቤቶችን ይረዳል፣ ለመሳል ገንዘብ እየላከ አሁን እንደዚህ አይነት ነገር በመሞቱ በጣም ነው በጣም ራሴን ገልትነት እንሰማኝ፣ በጣም ነው ያዘንኩትን እና እግዚአብሔር ነፍሱን በገነት ያኑርልን፣ ለዚህ ሀገር ያበቃን እኛን ነው እኔም ልጆቼን ሁሉ ይህኑ ነገር እንዳደረግ ያበቃኝ እሱ ስላመጣኝ ነው። ልጄ ትልቁ ልጄ ራሱ እንባ እየተናነቀው አያውቀውም። ግን ለልጅ አሁን ይሄ ነገር ሲፈጠር ግድ ነው ነገርኩ። ለልጄ እናቴ እሱ ባያመጣቸው እኮ እኛ አንወለድም ነበር ብሎ ነው ከኪሶ አውጥቶ አንድ ሺህ ዶባ ደከፋለ። እኔ ያደርጋለሁ ሁሉን ነገር እንዳውም አለ የሚደረግ ይገባዋል ብሎ ያናህል ልጆቹን። ራሱ ውስጣቸው የተነካው ይገርማል በጣም ያዘውን ፎቴ በጣም ነው እግዚአብሔር። መቼስ ምን ታደርገዋለህ። ሰው ልጅ ካለፈ በኋላ ይህ መናገር ማለት ምንም አስፈላጊ ነገር አይደለም። ግን እንዴት አባቴ አድርጌ ድርዳው እንዴት ላስጠጋው። ሰው በሚጠጋው ጊዜ ያው ትዳሩን ከተለየ በኋላ በቃ አግሬሲቭ እየሆነ መጣ። መርፌውን በጊዜ መከታተል አለበት። መድኃኒቱ ያንን መድኃኒት ካልተከታተለ በጣም ራሱ ንትናቅ የሚያደርገውን ነገር የሚናገረውን ነገር አስተማ ስታየው እንደዛ ዩኒቨርሲቲ ያለበት አይመስለም ለተመልካች አይመስለውም፣ ግን ውስጡ ተቀምጦ ላየው ሰው ነው። ወንድሜን ምን እንዳገኘው አላውቅም። እኔ በጤንነቱ ኢትዮጵያ ማውቀው ከማቶ ዘውዱስ ከራይኖ የተገኘው በጎረቤቶቹ አማካኝነት ነው እንደሚነገረው። በተደጋጋሚ ሜልበርን ውስጥ እንደዚሁ በተለያየም ቦታ ላይ ኢትዮጵያውያን በተለይ በግላቸው የሚኖሩ ሰዎች ላጤ የሆነው እንደዚሁ ሳያልፉ መጨረሻ ህይወታቸው እንደዚህ በሰዎች ተፈልገው የሚገኙ እየሆነ ነው። ያም እየበረከተ ነው ቁጥሩና በህይወት ሳሉ መጠያየቅና መረዳዳት ሰዎች ራሳቸውንም አግለው እንዳይኖሩ ካገለሉም ለነኛ ሰዎች እገዛ ወይም ደግሞ የምክር አገልግሎት የሚያገኙበትም ሌሎች አይነት እርዳታ የሚያገኙበትን መንገድ የማፈላለጉ ብልሃት ኢትዮጵያ ማህበረሰብ ውስጥ እንብዛም አይታይም። እና ምን መደረግ አለበት ይላሉ። ወደፊቱም በተመሳሳይ ሁኔታ ያሉ ሰዎች የዚህ አይነት ሁኔታ እንዳይገጥማቸው ለማድረግ በጣም ጥሩ። ካሳሁን ቆንጆ፣ ጥሩ ጥያቄ ነው ይሄ። በእኔ ውስጥም ብዙ ጊዜ የተብላለህ ያለ ጥያቄ ነው። እኔ የምለው የሚቻል ከሆነ በኮሚኒቲው አማካይነትም ሆነ በግለሰቦች ተሰባስበን ይሄን ነገር የፍቅርና የእርቅ ጊዜ ተብሎ ወይም ፕሮግራም ተይዞ ለብቻቸው ያሉትን ግለሰቦች በፋሚሊ ደረጃ ተጣርተው ያሉትን በህመም ደረጃ ተለይቶ ከህብረተሰቡ ያሉትን ሰዎች አንድ ጊዜ የሚያሰባስብ ግብረ ኃይል ፈጥረን እንዳሁም እንደ ባልቢ አድርገን እንኳን ቢሆን ወይም እንደተመሳሳይ በተመሳሳይ ነገሮች ኮሚኒቲ ኦርጋናይዝ ባደረገልን ወይም ከራሳችንም ተነሳስተን ብናደርገው ጥሩ ውጤት ያመጣል የሚል ሀሳብ አለ። ምክንያቱም ሁሉም በየቤቱ ተለይቶ ሲኖር ምን ችግር እንዳለበት የሚታወቅበት መንገድ የለም። ስለዚህ አንድ ጊዜ ቢጠራና የፍቅርና የሰላም የእርቅ ተብሎ የተጣሉትም ሽማግሌዎች ካሉ ወጣቶችም ካሉ ሴቶችንም፣ አዛውንቶችንም ሁሉም አሰባስበ ይቅር መባባል ያጠፋንባቸውን ይቅር እንባባል ፍቅር እንፍጠር እና ያለ ነው። በሰው ሀገር ነው እና እንዲህ አይነት ነገር ቢከፈት እና እንዲህ አይነት ነገር ቢጀመር ምናልባት ለልጆቻችንም ፍቅር ይሆናል፣ ለልጆቻችንም ትምህርት ይሆናል፣ ለእኛም ትምህርት ይሆናል። እንዲህ አይነት ደግሞ እንዳይደገምብን በማንም ቤተሰብ ላይ ይህ ዲወታ እንዳይደርስ እንዲሁም መፍትሄ ይሆናል ብዬ ነው የማስበው። ካሳ ዞሮ ስፍራሽ የአቶ ስንታየው ካሳ የቀብር ስነስርዓት እንዴት ነው የሚፈጸመው? በቀብር ስነስርዓቱ ላይ መገኘት የሚፈልጉ ወገኖች ቢኖሩ እንዴት መሳተፍ ይችላሉ? የቀብር ስነስርዓቱ ቅዳሜ ፌብራሪ ሀያ ነው አስራሁለት ሰዓት ፒኤም ሜልበርን ደብረሰላም መድኃኔዓለም ቤተክርስቲያን ፍታተ ጸሎት ይደረጋል። ዋን ፒኤም የቀብሩ ስርዓት ወደሚፈጸምበት ጉዞ ይጀመራል። ከዋን ሰርቲ ፒኤም እስከ ሁለት ሰዓት ተኩል ድረስ ስርዓተ ቀብሩ ይፈጸማል። ቦታው ደግሞ አልቶና ሚሞሪ ፓርክ ሴሚተሪ ከሁለት እስከ አስራአራት ቁጥር ዳሮቲሮድ አልቶና ኑር ቪክቶሪያ እዛ ነው ቦታው። እና ማስቀበር የሚፈልግ ሰው በዚህ አድራሻ ሊመጣ መድረስ ይችላል። በተረፈ መላው የኢትዮጵያ የሜልበር ኢትዮጵያውያን በሙሉ ትልቅ ምስጋና አቀርባለሁ። በእውነት ምስጋና ይገባችኋል። በተለይ ኤምባሲያችን በጣም ብዙ ነገር እየሰሩልን ነው። እውነቴን ነው የምላችሁ። ኤምባሲ ፈልጎን ይህን ያህል ክብር አለን ማለት ነው። በኤምባሲያችን በኩል ኤምባሲዎች ፈልገው ነው እኛን ሊያገኘ የቻሉት አገር ድረስ ደውለው ፈልገው እንጂ ዛሬ ወንድማችን መንግስት እንደፈለገው ይቀብረው ነበር። እነሱ ናቸው ኢትዮጵያኖች ከሆኑ ብሎ ፈልገው ከኛ ጋር ያገናኙ እና ትልቅ ምስጋና ማቅረብ እፈልጋለሁ ለኤምባሲ፣ እና ለወይዘሪት መራዊ አዱሽ ትልቅ ምስጋና ማቅረብ እፈልጋለሁ። ለኤምባሲያችን ክብር ይገባቸዋል። በእውነት የሰው ልጅነታችን ነታችን ኢትዮጵያዊነታችን በጣም ነው ያኮራን እና ይህን እኛን ፈልገው ማገናኘታቸው ራሱ ቀላል ነገር አይደለም። በኢትዮጵያ ኮሚኒቲ ማህበረሰብ ኢትዮጵያ ኮሚኒቲ ራሱ እግዚአብሔር ትልቅ ምስጋና ይገባቸዋል። እግዚአብሔር ይስጠው። የመሬቱ የቀብር ቦታው እነሱ ኢትዮጵያ ኮሚኒቲ የሰጠን ለኢትዮጵያ ኮሚኒቲ ሊቀመንበር አቶ ተስፋዬ ትልቅ ምስጋና አቀርባለሁ። እንዲሁም ላበራ እያለ በጣም ትልቅ ትልቅ ትልቅ ከበረ ምስጋና ነው ማቅረብ የምፈልገው የላሊበላ ባልቤት አበራ እያለ ለአቶ አለምሸት ተስፋዬ፣ ለአቶ አበራስ ናቀ፣ ለአቶ ሻቱ ሙልጌታ፣ ለአቶ ሸምሹ ኑር ሁላችሁም ኢትዮጵያን በተቃለፈ ጎናችን ለቆማችሁ ሁሉ እግዚአብሔር ትልቅ በረከት ያውርድላችሁ። በጣም ትልቅ ምስጋና እና ክብር ነው ያለን ለእናንተ። በደብረ ሰላም መድሃኒዓለም በቤተክርስቲያን ሁሉን ነገር ኦርጋናይዝ አርጎ ይጠብቀኝ። ትልቅ ምስጋና ይገባችኋል። እግዚአብሔር ስጠልን። እኛ ምንም ማለት አንችልም። እግዚአብሔር ሎታችሁን ይክፈላችሁ ለምን ለሜልበር ኢትዮጵያኖች በጠቅላላ ከጎናችን ለቆሟቸው ሁሉ ኢትዮጵያኖች ሁሉ እግዚአብሔር ይስጣችሁ። ትልቅ ምስጋና ነው ማቅረብ የምንፈልገው ግን እንደዚህ አይነት ነገር በማንም ቤት አይደገም። እውነት አሁን እንዳለውም ዘውዱ እባካችሁን እንተባበር። መተባበርን የመሰለ ነገር የለም። የተጣላ ነው። ሁላችንም ኢትዮጵያኖች ነ መታረቅ አለብን። ወንድም እህት ማሞቾች ነው ያለን። ሁላችንም አባት እናት ነው ያለን። ዚህ መተባበርና መስማማት አለብን። ይብቃን። እንደዚሁን በጣም ይሄ ነገር እየበዛ መጥቷል በየቤቱ እና እባካችሁን እንደው የእርቅ ጊዜ እናውርድ። ራሳችን አውቀን እርቅ ብለን ካልጀመርን ማንም አይጀምርልንም። አሁንኛ በዚህ ውስጥ ራሱ ብዙ ነገር አይተናል እና እባካችሁን እንስማማ። በእውነት ይሄ ልጅ አሁን የሟች ወንድማችን እኛ ሳንመጣ የመጀመሪያ ኢትዮጵያዊ ስፖርት የጀመረው እሱ ነው ነው ተብሎ አሁን ታሪኩን የሰማሁት ነው። እኛ አናቅም ታሪክ እንግዲህ የመጀመሪያ ሰው እሱ ንግምል በሩስ ስፖርት የጀመረው እና ያን ያህል የሀገር ፍቅር ያለው ልጅ ነው ሰው እኛም ከጎናችን ቢቆም እንዳ ሰው ከጎናችን ቢሆን ኖሮ ዛሬ ልጅኛ ባረዳሉ ነበረ። ዘውዱ ታደሰ እና ወይዘሮ ስፍራ ሽረዲ ስለ ቃለ ምልልሱ እናመሰግናለን። እኛም እናመሰግናለን።